የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና። ኢትዮጵያና ሱዳን በድንበር ይገባኛል የገቡበትን ውዝግብ በሰላም ለመፍታት ካርቱም በትግራይ ጦርነት ከተቀሰቀሰ በኋላ በኃይል ከተቆጣጠረችው አካባቢ ለቃ እንድትወጣ የአውሮፓ ሕብረት ጥሪ እንዲያቀርብ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ጠየቁ። የአሜሪካ የአገር ውስጥ ጸጥታ መስሪያ ቤት ኃላፊ አሌሃንድሮ ማዮርካስ በመቶዎች የሚቆጠሩ ሶማሊያውያን በአገሪቱ ለተጨማሪ 18 ወራት እንዲቆዩ ፈቃድ ሰጡ። በህንድ በኮሮና ወረርሽኝ ሳቢያ ህይወታቸውን ያጡ ሰዎች ቁጥር የአገሪቱ መንግስት ከሚለው 10 እጥፍ በልጦ ከ3.4 ሚሊዮን እስከ 4.7 ሚሊዮን ሊደርስ እንደሚችል አንድ ጥናት ጠቆመ። ዜናው በዝርዝር ኢትዮጵያና ሱዳን በድንበር ይገባኛል የገቡበትን ውዝግብ በሰላም ለመፍታት ካርቱም በትግራይ ጦርነት ከተቀሰቀሰ በኋላ በኃይል ከተቆጣጠረችው አካባቢ ለቃ እንድትወጣ የአውሮፓ ኅብረት ጥሪ እንዲያቀርብ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጠየቁ። ሱዳን የይገባኛል ጥያቄዋን በኃይል ለመመለስ መሞከሯን የገለጹት ምክትል ጠቅላይ ሚኒስትሩ በዚህም ዓለም አቀፍ ህግጋትንና የተባበሩት መንግስታት ድርጅት ቻርተር መርህና ዓላማ ጥሳለች ሲሉ ከሰዋል። ምክትል ጠቅላይ ሚኒስትሩ ይህን ያሉት በአፍሪካ ቀንድ የአውሮፓ ህብረት ልዩ መልእክተኛ ከሆኑት አኒታ ቬበር ጋር ዛሬ ሰኞ በአዲስ አበባ ባደረጉት ውይይት ላይ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ምክትል ጠቅላይ ሚኒስትሩ ከልዩ መልእክተኛዋ ጋር በነበራቸው ቆይታ በታላቁ የህዳሴ ግድብ የኢትዮጵያ መንግስት በትግራይ ባወጀው የተናጠል ሰብአዊ የተኩስ አቁምና የኢትዮጵያና የሱዳን የድንበር ዝግ ላይ መወያየታቸው ተገልጿል። ከአንድ ሳምንት ገደማ በፊት የህብረቱ ልዩ መልእክተኛ ሆነው የተሾሙት አኔተ ቬበር ሰሞኑን በሱዳን ከጠቅላይ ሚኒስትር አብድላ ሐምዶክ በናይሮቢ ደግሞ ከተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ፓርፋይት ኦናንጋ ጋር ተገናኝተው ተወያይተዋል። ዛሬ በአዲስ አበባ በነበራቸው ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን በታላቁ የሕዳሴ ግድብ ላይ በሚደረገው ድርድር ታዛቢ የሆነው የአውሮፓ ህብረት፣ ገለልተኛ አቋም ይኖረዋል የሚል እምነት ኢትዮጵያ እንዳላት መናገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ምክትል ጠቅላይ ሚኒስትር ደመቀ በትግራይ የሰብአዊ መብቶች ይዞታ ላይ ጊዜውን ያልጠበቀና ፖለቲካዊ መነሾ ያለው ያሉት የውሳኔ ሀሳብ ሲጸድቅ የአውሮፓ ህብረት ቀዳሚ ሚና ተጫውቷል ሲሉ ከሰዋል ደመቀ በትግራይ የኢትዮጵያ መንግስት ያወጀውን የተናጠል የተኩስ አቁም ወታደራዊ ጥቃቶች በመፈጸም ህወሀት ጥሷል የሚል ክስ ለልዩ መልእክተኛ ማቅረባቸውም ተገልጿል። የማሊ ጊዜያዊ ፕሬዚዳንት ኮሎኔል አሲሚ ጎይታ በስለት ከተሞከረባቸው ጥቃት በኋላ ምንም የደረሰባቸው ጉዳት እንደሌለ መንግስታቸው አስታወቀ። ኮሎኔሉ በሁለት ወታደሮች ጥቃት የተሰነዘረባቸው በባማኮ ከተማ በሚገኝ አንድ መስጂድ የኢድ አልአድሃ በዓል ላይ በሚሳተፉበት ወቅት ነው። በቦታው የነበረ የፈረንሳይ ዜና አገልግሎት ጋዜጠኛ ጥቃት ፈጻሚዎቹ ኮሎኔሉን ሳምባቸው አካባቢ ሊወጋቸው ከሞከሩ በኋላ በጸጥታ አስከባሪዎች በአፋጣኝ ከቦታው መወሰዳቸውን ዘግቧል። በወቅቱ ፈሶ መታየቱን የዘገበው ጋዜጠኛ ማን እንደቆሰለ እንደማይታወቅ ገልጿል። ጥቂት ቆይተው በአገሪቱ ብሔራዊ የቴሌቪዥን ጣቢያ ብቅ ብለው ደህና መሆናቸውን ለአገራቸው ዜጎች ማረጋገጫ የሰጡት ኮሎኔሉ መሪ የመሆን አንዱ አካል ይኸው ነው። ሁልጊዜም አለመግባባ ሊኖር ይችላል። በማንኛውም ሰዓት አለመረጋጋት ለመፍጠር የሚሞክሩ ሰዎች አሉ ሲሉ ተደምጠዋል። የኮሎኔል አሲሚ ጎይታ ቢሮ ባወጣው መግለጫ በበኩሉ በጊዜያዊ ፕሬዚዳንቱ ላይ የግድያ ሙከራ ቢፈጸምም የደረሰባቸው ጉዳት የለም ብሏል። ጎይታ ካቲ ተብሎ በሚጠራ ቦታ ወደሚገኝ ወታደራዊ የጦር ሰፈር መወሰዳቸውንና የጸጥታ ጥበቃው መጠናከሩንም አስታውቋል። ጥቃቱ ሲፈጸም በቦታው የነበሩት የማሊ ሃይማኖታዊ ጉዳዮች ሚኒስትር ማማዱ ኮኔ ፕሬዚዳንቱን በስለት ለመግደል መሞከሩን ተጠርጣሪውን በቁጥጥር ስር መዋሉን ለፈረንሳይ ዜና አገልግሎት ተናግረዋል። ኮሎኔል አሲሚ ጎይታ ከመሩት መፈንቅለ መንግስት በኋላ ቃለ መሃላ ፈጽመው ስልጣን የጨበጡት ባለፈው ሰኔ ሀያ ነበር የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ አሌሃንድሮ ማዮርካስ በመቶዎች የሚቆጠሩ ሶማሊያውያን በአገሪቱ ለተጨማሪ 18 ወራት እንዲቆዩ ፈቃድ ሰጡ። ኃላፊው ውሳኔውን ያስተላለፉት በሶማሊያ ያለውን የእርስ በርስ ግጭት ምክንያት በማድረግ ነው። የሌሎች አገር ዜጎች ተጠርንፈው ወደ መጡበት በግዳጅ ከመመለስ በሚጠብቀው የአሜሪካ መንግስት መመሪያ ለሶማሊያውያን ጊዜያዊ የመቆያ ፈቃድ ሲሰጥ የአሁኑ ለ25ተኛ ጊዜ ነው። አሌሃንድሮ ማዮርካስ ውሳኔያቸውን ይፋ ባደረጉበት መግለጫ እንዳሉት ለሶስት አስርት ዓመታት በሶማሊያ የዘለቀው ግጭት ከተፈጥሯዊ አደጋዎችና የበሽታዎች ወረርሽኝ ጋር ተደማምሮ ቀድሞም የነበረውን ሰብዓዊ ቀውስ አባብሶታል። ሰኞ በተላለፈው ውሳኔ መሰረት 450 ሶማሊያውያን ለመጪዎቹ 18 ወራት በአሜሪካ መቆየትና መስራት ተፈቅዶላቸዋል። በቅርብ ጊዜ አሜሪካ የደረሱ ሌሎች 100 ሶማሊያውያንም የዚህ ውሳኔ ተጠቃሚ ይሆናሉ። ይህ ዶይቸ ቬለ ነው። በህንድ በኮሮና ወረርሽኝ ሳቢያ ህይወታቸውን ያጡ ሰዎች ቁጥር የአገሪቱ መንግስት ከሚለው አስር ጥፍ ሊበልጥ እንደሚችል አንድ ጥናት ጠቆመ። ዓለም አቀፍ የልማት ማዕከል የተባለ መቀመጫውን በአሜሪካ ያደረገ ተቋም ወረርሽኙ ከተነሳበት ጊዜ ጀምሮ እስካለፈው ሰኔ የተሰበሰቡ መረጃዎችን መሰረት በማድረግ በሰራው ጥናት የሟቾች ቁጥር ከ3.4 ሚሊዮን እስከ 4.7 ሚሊዮን ሊሆን እንደሚችል ጠቁሟል። በህንድ መንግስት ይፋዊ መረጃ መሰረት በወረርሽኙ የሞቱ ሰዎች ቁጥር 414 ሺህ ገደማ ነው። ይህ አሜሪካና ብራዚልን በመከተል በዓለም ሦስተኛው ከፍተኛ ቁጥር ነው። ጥናቱን ያከናወኑ ባለሙያዎች በህንድ የሞቱ ሰዎች ትክክለኛ ቁጥር በመቶ ሺዎች ሳይሆን በበርካታ ሚሊዮኖች ነው፣ ይህ ወረርሽኙን ፓኪስታን ከተነጠለችና ህንድ ነፃ ከወጣችበት ጊዜ ጀምሮ የተከሰተ የከፋ ሰብአዊ አደጋ ያደርገዋል ብለዋል። ባለሙያዎች ወረርሽኙ በአገሪቱ የጤና አገልግሎት ላይ ያሳደረውን ጫና እየነቀሱ የህንድ መንግስት የሚያቀርበውን የሟቾች ቁጥር ሲያጠያይቁ ቆይተዋል። በርካታ የህንድ ግዛቶች ቀደም ብለው የሞቱ ሰዎችን በማካተት የሚያቀርቧቸውን የሟቾች ቁጥር መከለሳቸውን የፈረንሳይ ዜና አገልግሎት ዘግቧል። በኮሮና ወረርሽኝ ምክንያት የሞቱ ሰዎች ቁጥር ከ3.4 ሚሊዮን እስከ 4.7 ሚሊዮን ሊሆን እንደሚችል ጥቆማ የሰጠውን ጥናት ያከናወነው አርቪንድ ሰብራማንያ የተባሉ የህንድ መንግስት የቀድሞ ዋና የኢኮኖሚ አማካሪ የተካተቱበት የባለሙያዎች ቡድን ነው። የጀርመኗ መራሄተ መንግስት አንጌላ ሜርክል በትንሹ የ165 ሰዎች ህይወት ከቀጠፈው አደገኛ ጎርፍ በኋላ ትችት የተሰነዘረበትን የአገራቸው የአደጋ ማስጠንቀቂያ ስርዓት ተከላከሉ። ሜርክል በጎርፍ የበረታ ጉዳት የደረሰበትን የባድሙንስትረር አይፍል ከተማ በጎበኙበት ወቅት የማስጠንቀቂያ ስርዓቱ ያሉበትን እንከኖች ላይ ፍተሻ እንደሚደረግ ቃል ገብተዋል። ባለፈው ሳምንት ከባድ ዝናብ እንደሚጥል አስቀድሞ ቢተነበይም፣ ሜርክል ግን ይህ ጎርፍ ከግምታችን የበለጠ ነው ብለዋል። መራሄተ መንግስቷ ጥሩ የቅድመ ማስጠንቀቂያ ስርዓት አለን ሲሉ ንግግራቸውን ለማድመጥ ከተሰበሰቡ ሰዎች መካከል የተወሰኑት በማሾፍ እንዳፏጩ የፈረንሳይ ዜና አገልግሎት ዘግቧል። ሜርክል ግን ይህ ጎርፍ በረዥም ጊዜ ያላየነው መሆኑን ሳንዘነጋ ምን በአግባቡ እንደሰራና ምን እንዳልሰራ መመልከት አለብን ብለዋል። ዛፎች፣ ተሽከርካሪዎችና ድልድዮችን ጨምሮ እያገላበጠ በወሰደው ጎርፍ በምዕራባዊ ጀርመን የሚገኙ ሁለት ግዛቶች ብርቱ ጉዳት ደርሶባቸዋል። ጎርፉ የመኖሪያ ቤቶች፣ የንግድ መደብሮችና መሰረተ ልማቶችን አውድሟል። የጉዳቱ መጠን ግልጽ እየሆነ ሲመጣ ነዋሪዎች በጊዜው ማስጠንቀቂያ ተሰጥቷቸው ነበር ወይ የሚል ጥያቄ አጭሯል። ሜርክል ግን በፌዴራል መንግስቱ አወቃቀር የአየር ትንበያ እንደዚሁም የሕዝብና አደጋ ጥበቃ የፌዴራል ቢሮዎች ለክፍለ ግዛቶች መረጃ በፍጥነት ማድረሳቸውን ገልጸው፣ ይሁንና በፍጥነት ከፍታው ከጨመረ ውሃ ሰዎችን ማሸሽ መቸገራቸውን ተናግረዋል። የጎርፍ አደጋው ያደረሰው ጉዳት ከፍተኛ መሆኑን የተናገሩት ሜርክል ነገ መንግስታቸው የእርዳታ ገንዘብ እንደሚያጸድቅ ለጋዜጠኞች ተናግረዋል። ዛሬ በባድ ሙንስተር አይፍል የደረሰውን ጉዳት መረዳት ችለናል። አስፈሪ ነው። እዚህ ያሉ ሰዎች አንዳንዴ ሊቋቋሙት የሚችሉትም አይደለም። በርካታ ቤቶች ከዚህ በኋላ መኖሪያ መሆን አይችሉም። ነገ በበርሊን የመንግስት ካቢኔ ሲሰበሰብ የገንዘብ እርዳታ መርሃግብር እናጸድቃለን። ዓላማው በተቻለ ፍጥነት በቢሮክራሲ ያልተወሳሰበ እርዳታ መከፋፈሉን ማረጋገጥ ነው። አንድ የጀርመን መንግስት ባለስልጣን ነገ የሚጸድቀው እርዳታ 400 ሚሊዮን ዩሮ ወይም 47 ሚሊዮን ዶላር እንደሚደርስ ለጀርመን ዜና አገልግሎት ተናግረዋል። ሚራዥ 2000 የተባለ የፈረንሳይ ተዋጊ የጦር ጀት ዛሬ ማክሰኞ በሰሜናዊ ማሊ መከስከሱን የአገሪቱ ጦር አስታወቀ። የፈረንሳይ ጦር ባወጣው መግለጫ የጦር ጀቱ የተከሰከሰው በቴክኒክ ችግር ምክንያት ነው ብሏል። የጦር ጀቱ ሁለት አብራሪዎች ከአደጋው መዳናቸውን የፈረንሳይ ጦር ቃል አቀባይ ፓስካል ኢኒ ገልጸዋል። የጦር ጀቱን ለመከስከስ ያበቃው ምክንያት እንደሚመረመር የገለጹት ቃል አቀባዩ ከአደጋው ጀርባ አሸባሪ ያሏቸው ቡድኖች እጅ እንደሌለበት ግን አረጋግጠዋል። አሜሪካዊው ባለጠጋ ጄፍ ቤዞስ ዛሬ ማክሰኞ በህዋ ለአስር ደቂቃ ገደማ በፈጀ በረራ ደርሰው ተመለሱ። ሰውየው አማዞን የተባለው የቴክኖሎጂ እና የድረገጽ መገበያያ መስራች እንደዚሁም የአሜሪካ ዋሽንግተን ፖስት ጋዜጣ ባለቤት ሲሆኑ ከ200 ቢሊዮን ዶላር በሚልቅ ጥሪታቸው ከዓለም ቀዳሚ ባለጠጋ ናቸው። ቤዞስ እና አብረዋቸው ብሉ ኦሬንጅ በተባለው ሮኬት የተሳፈሩ ሶስት መንገደኞች በአሜሪካ ምዕራብ ቴክሳስ ከሚገኝ ቦታ ወደ ህዋ ተጉዘው አስር ደቂቃ ከ20 ሰከንዶች ገደማ ቆይተው ወደ ምድር ተመልሰዋል። የ ሰባት ዓመቱ ባለጠጋ በግል ወደ ህዋ የተጓዙ ሁለተኛ ሰው ሆነዋል። ብሪታንያዊው ሪቻርድ ብራንሰን ቨርጂን ጋላክቲክ የተባለ ኩባንያቸው ባዘጋጀው ሮኬት ባለፈው ሐምሌ 4 ከህዋ ጫፍ ደርሰው ተመልሰዋል። ይህ ዶይቼ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያና ሱዳን በድንበር ይገባኛል የገቡበትን ውዝግብ በሰላም ለመፍታት ካርቱም በትግራይ ጦርነት ከተቀሰቀሰ በኋላ በኃይል ከተቆጣጠረችው አካባቢ ለቃ እንድትወጣ የአውሮፓ ህብረት ጥሪ እንዲያቀርብ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ጠየቁ። የአሜሪካ የአገር ውስጥ ጸጥታ መስሪያ ቤት ኃላፊ አሊሃንድሮ ማዮርካስ በመቶዎች የሚቆጠሩ ሶማሊያውያን በአገሪቱ ለተጨማሪ 18 ወራት እንዲቆዩ ፈቃድ ሰጡ። በህንድ በኮሮና ወረርሽኝ ሳቢያ ህይወታቸውን ያጡ ሰዎች ቁጥር የአገሪቱ መንግስት ከሚለው 10 እጥፍ በልጦ ከ3.4 ሚሊዮን እስከ 4.7 ሚሊዮን ሊደርስ እንደሚችል አንድ ጥናት ጠቆመ። ዜናው በዚሁ አበቃ። ጤና ይስጥልኝ።